Here, yeah, i co-president, Donald Trump. በታላቁ ህዳሴ ግድብ ዙሪያ ያስተላለፉትን መልእክት ተከትሎ በዓለም አቀፍ ዙሪያ የሚደረገውን ተቃውሞ በመቀላቀል በአውስትራሊያ የሚገኘው የኤፌድሪ ኤምባሲና በአውስትራሊያና ኒውዚላንድ የኢትዮጵያ የታላቁ ህዳሴ ግድብ የሎቢና ሶሻል ሚዲያ ቡድን የዙም ውይይትን በትናንትና እለት አካሂዶ ነበረ። ይህ ውይይት አራት መሰረታዊ የመወያያ ርዕሰ ጉዳዮችን ይዞ መነሳቱንም አዘጋጆቹ ገልጸዋል። እነሱም አንደኛው፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያን የታላቁ የህዳሴ ግድብን አስመልክተው ያስተላለፉትን አሉታዊ መልእክትን ለመቃወም፣ ሁለተኛ፣ የኢትዮጵያ የታላቁ ህዳሴ ግድብ የብሔራዊ አንድነትና የነጻነት ተምሳሌት በመሆኑ ኢትዮጵያዊ ህብረትን ለማጠናከር ሶስተኛ የኢትዮጵያ ህዝብና መንግስት በአባይ ወንዝ ላይ ያላቸውን ፍትሐዊና ምክንያታዊ አጠቃቀም ለመደገፍ እንዲሁም ድርድሩንም በተመለከተ የአፍሪካ ህብረት የቀሩትን ዋና የግጭት መንስኤዎች ለመፍታት የፓንአፍሪካን መርሆችን ተመርኩዞ ለማሸማገል እያደረገ ያለውን ጥረት ለመደገፍ አራተኛ ሀያ አምስት በመቶ ብቻ የቀረውን የታላቁን የኢትዮጵያን ህዳሴ ግድብ ለማጠናቀቅ ቦንድን በመግዛት ስጦታን ለመስጠት የተገባውን ቃል ኪዳን እንደገና ለማደስ የሚሉት ናቸው ተብሎ ተገልጿል። በውይይቱ ላይ በክብር እንግድነት የተገኙት ክቡር አምባሳደር ተሾመ ቶጋ፣ በቻይና የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያስተላለፉት መልእክትና እየተወሰዱ ያሉት እርምጃዎችም አግባብ አለመሆኑን በአውስትራሊያም የሚገኙትን ጨምሮ በመላው ዓለም የሚገኙ ኢትዮጵያውያን እንዲሁም አሜሪካውያኖችም ጭምር ያስቆጣ መሆኑን ገልጸዋል። የፕሬዝዳንቱንም ንግግር በተመለከተ የኢትዮጵያን እይታ ከይዘት ከሚያስተላልፈው መልእክትና፣ በቀጣይም ምን መደረግ አለበት ከሚሉት አቅጣጫዎች ለተሳታፊዎቹ ማብራሪያዎችን ሰጥተዋል። በዚህም መሰረት በይዘቱ ከአንድ የአሜሪካ ፕሬዝዳንት የማይጠበቅ ኃላፊነት የጎደለው መሰረታዊ እውነታ የሌለው የኢትዮጵያን ሕዝብና ታሪክን ያላስተዋለ የዓለም አቀፍ ሕግን ያላከበረ እንዲሁም የኢትዮጵያን ሉዓላዊነት የሚገዳደር ሲሉ ገልጸውታል። አያይዘውም ኢትዮጵያ ዛሬም ድረስ በአባይ ወንዝ ዙሪያ ያፈረሰችው ምንም አይነት ውል እንደሌለና ነገር ግን የአሜሪካው የግምጃ ቤት ሹም ባዘጋጀው ለግብጾች የሚያደላውን ስምምነት ላይ ባለፈው ፌብራሪ አለመገኘቷን አስታውሰዋል። ምንም እንኳን ፕሬዚደንቱ ኢትዮጵያ የአባይን ውሃ ልታስቆም ነው ቢሉም ይህ ከእውነትና እውቀት ማነስ የተሰነዘረ ብሎም በግብጾች ፕሮፓጋንዳ ላይ በመመስረት የሰጡትን አስተያየት በመሆኑ የኢትዮጵያ መንግስት ይህንን ሀሳብ እንደሚቃወምም ገልጸዋል። ፕሬዚደንት ዶናልድ ትራምፕ ግብጽ ይህንን ችላ አትለውም፣ አንድ ቀን ልታፈነዳው ትችላለች ማለታቸውም በሉዓላዊነታችን ላይ የተሰነዘረ ዛቻ መሆኑን አጽንኦት ሰጥተው ገልጸዋል። በተፈጥሮ የውሃ ሀብት ዙሪያ ኢትዮጵያ የውሃ ማማ ነች፣ ግብጽ የአባይ ውሃ ጥገኛ ነች የሚለውንም የተሳሳተ ትርክት በንጽጽር ያቀረቡ ሲሆን ኢትዮጵያ ከግብጽ ጋር ስትነጻጸር የከርሰ ምድር ውሃ ሀብቷ እጅግ አነስተኛ ሲሆን በአንጻሩም ግብጽ ከፍተኛ የከርሰ ምድር ውሃ ሀብት ያላት መሆኑን አስታውሰዋል። ይህንንም የተሳሳተ ትርክት በማስተካከል ዙሪያ ምሁራኑ የበኩላቸውን አስተዋጽኦ እንዲያበረክቱም አደራ ብለዋል። በስተ መጨረሻም ይህ ሁኔታ በዓለም ዙሪያ በሚኖሩ ኢትዮጵያውያን ላይ ቁጭትንና እልህን መፍጠሩን እንደ መልካም አጋጣሚ በመጠቀም የበለጠ ህብረታችንንና አንድነታችንን እንድናጠናክር ልንጠቀምበት ይገባል ሲሉ ገልጸዋል። አምባሳደር ተሾመ ቶጋም በአውስትራሊያ የሚገኙ ኢትዮጵያውያንም በታላቁ ህዳሴ ግድብ ዙሪያ እያበረከቱት ያሉትን አስተዋጽኦ አመስግነው ተጠናክሮ መቀጠል እንደሚኖርበትም አሳስበዋል። በተያያዘም ክቡር አቶ በሪሁን ደጉ በአውስትራሊያ የኢፌዴሪ ኤምባሲ ተጠባባቂ ጉዳይ አስፈጻሚና የዳያስፖራ ጉዳዮች ኃላፊ እንዳሉት የፕሬዝዳንት ዶናልድ ትራምፕ ንግግር ኢትዮጵያንን ያስቆጣና ሁላችንንም አንድ ቋንቋ እንድንናገር ያደረገ ነው ብለዋል። አያይዘውም ይህንን ታሪካዊ እድል እንደሆነ በመጠቀም እንደ መልካም አጋጣሚ በመጠቀም በአንድ ላይ ተጠናክረን የጀመርነውን ግድብ በመጨረስ ከድህነት የምንወጣበት ሊሆን ይገባል ሲሉ ገልጸዋል። በተጨማሪም በጃፓን የኢፍድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ክቡር አምባሳደር ካሳ ተክለ ብርሃን የፕሬዚደንት ትራምፕ መልእክት ቀላል መልእክት አይደለም፣ እብ አጫሪ፣ አደገኛና የህልውና ጉዳይን የተፈታተነ ስለሆነ በዝምታ መታለፍ የለበትም ሲሉ ተናግረዋል። አያይዘውም ኢትዮጵያውያን በሙሉ መልእክታቸውን በመቃወም በጽሁፍም ሆነ በማንኛውም መንገድ ለዓለም ሕዝብ ማዳረስ ይኖርባቸዋል ሲሉ አሳስበዋል። ይህ በእንዲህ እንዳለ በአውስትራሊያ የታላቁ ህዳሴ ግድብ ፋይናንስ ክፍሉን ወክለው የተናገሩት አቶ ግርማ ፈይሳ እስካሁንም ድረስ ከአውስትራሊያ በቦንድ ግዢና ስጦታ የ480 ሺ የአሜሪካ ዶላር መሰባሰቡን ገልጸውም ይህንም ተጠናክሮ እንዲቀጥልና ወደፊትም በዚህ ዙሪያ ላይ ያልተሳተፉ ይሳተፉ ዘንድ ጥሪያቸውን አቅርበዋል። አቶ አለማየሁ በዛብህ በአውስትራሊያና ኒውዚላንድ የታላቁ ህዳሴ ግድብ የሶሻል ሚዲያ ቡድንን ወክለው የመስኪያ ንግግር ያደረጉ ሲሆን የፕሬዝደንት ትራምፕ አስተያየት ኢትዮጵያና ኢትዮጵያውያን እንደማያስበረግግ ታሪክን አጣቅሰው ገልጸዋል። ይልቁንም ኢትዮጵያውያን በአንድነታችን በመጽናት አባትና እናቶቻችን አጥንታቸውን ከስክሰው ደማቸውን አፍስሰው ያቆዩልን አገር ለጥሩ ውጤት ለማብቃት ዋናው ቁልፉ የህዳሴ ግድብን ሰርቶ መጨረስ ነው ብለዋል። ስለሆነም በውጭ የምንገኝ ዜጎች 25 በመቶ ብቻ የቀረውን ግድብ ቦንድ በመግዛትና ስጦታን በመስጠት ጉዞአችንን በማጠናቀቅ ኢትዮጵያን በክብር ማማዋ ላይ ማስቀመጥ ይጠበቅብናል ሲሉ አሳስበዋል። በኖቬምበር 2 2020 በተዘጋጀው የዙም ውይይት ላይ ከአውስትራሊያ፣ ከጃፓን፣ ቻይና፣ ኮሪያና ኢትዮጵያ የተወከሉ ተሳታፊዎች ተገኝተውበታል። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።